መጽሐፈ መሣፍንት ምዕራፍ አራት ናዖድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደ ገና ክፉ ሥራ ሠሩ። እግዚአብሔርም በአሦር በነገሠው በከነዓን ንጉሥ በኢያቢስ እጅ አሳልፎ ሰጣቸው። የሠራዊቱም አለቃ በአሕዛብ አሪሶት የተቀመጠው ሲሳራ ነበር። የእስራኤልም ልጆች ወደ እግዚአብሔር ጮኹ። ዘጠኝ መቶ የብረት ሰረገሎች ነበሩትና የእስራኤልንም ልጆች ሀያ ዓመት ያህል እጅግ ያስጨንቃቸው ነበር። በዚያ ጊዜም ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም አገር በራምና በቤቴል መካከል ካለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበር። የእስራኤልም ልጆች ወደ እርሷ ለፍርድ ይወጡ ነበር። ልካም ከቃዴስ ንፍታሌም የአቢኒኤምን ልጅ ባርቅን ጠርታ፣ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች ዐሥር ሺህ ሰዎች ውሰድ፣ እኔም የኢያቢስን ሠራዊት አለቃ ሲሣራን ሰረገሎቹንም፣ ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከእኔ ጋር ብትሄጂ እኔ እሄዳለሁ፣ አንቺ ግን ከእኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ከአንተ ጋር እሄዳለሁ፣ ነገር ግን እግዚአብሔር ሲሣራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነሥታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። አሥር ሺህም። ሰዎች ተከትለው ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሄቤር ከሙሴ አማት ከኦባብ ልጅ ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከ ነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደ ወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ ዘጠኝ መቶ የብረት ሰረገሎች፣ ከእርሱም ጋር የነበሩትን ሕዝብ ሁሉ ከአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሣ፣ እነሆ እግዚአብሔር በፊትህ ወጥቶአል አለችው። ባርቅም አስር ሺህ ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሳራን ሰረገሎቹንም ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችንና ሰራዊቱን እስከ አሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድ እንኳን አልቀረም። በአሦር ንጉሥም በኢያቢስና በቄናዊው በሄቤር ቤት መካከል ሰላም ነበርና ሲሳራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጥታ፣ ግባ ጌታዬ ሆይ ወደ እኔ ግባ አትፍራ አለችው። ወደ እርሷም ወደ ድንኳኗም ገባ፣ በመጐናጸፊያዋም ሸፈነችው። እርሱም ጠምቶኛልና እባክሽ የምጠጣው ጥቂት ውኃ ስጪኝ አላት። እርሷም የወተቱን አቁማዳ ፈታ አጠጣችው፣ ሸፈነችውም። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትዪዋለሽ አላት። የሔቤርም ሚስት ኢያኤል የድንኳኑን ካስማ ወሰደች፣ በእጇም መዶሻ ያዘች፣ ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱም ካስማውን ቸነከረች። እርሱም ደግሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆም ባርቅ ሲሳራን ሲያባረር። ኢያኤል ልትገናኘው ወጥታ፣ ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ፣ እነሆም ሲሳራን ወድቆ ሞቶም አገኘው፣ ካስማውም ከጆሮ ግንዱ ውስጥ ነበር። በዚያም ቀን እግዚአብሔር የከነዓንን ንጉሥ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓንን ንጉሥ ኢያቢስንም እስኪያጠፉ ድረስ በከነዓን ንጉሥ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች።